ከኔ የተሰኙት የታጠቁ ቡድኖች ከምዕራብ ወለጋ ዞን ቤጊና ቆንዳላ ወረዳ እንዲሁም ከቄሌም ወለጋ ዞን ጊዳሚ ወረዳ ነዋሪዎችን ማፈናቀላቸውን ነዋሪዎችና የክልሉ መንግስት ኃላፊዎች ገለጹ። ታጣቂዎቹ ከተሞችን በማውደም ሰላማዊ ሰዎችን ገድለዋል ብለዋል። ከነዋሪው አንዱ ለአሜሪካ ድምጽ ሲናገሩ ከታጣቂዎቹ በኩል እስካሁን የተባለ ነገር የለም። ናኮር መልካ ዝርዝሩን ያሰማናል። በኦሮሚያ ክልል ምዕራብ ወለጋ ዞን ቤቲ ወረዳ ይኖሩ የነበሩ አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ ሸኔ ወይም ወቦ ብለው የጠሯቸው ታጣቂዎች ከመኖሪያ ቀያቸው እንዳፈናቀሏቸው ለአሜሪካ ድምፅ ተናግረዋል። ከቤጊ ወረዳ ባለፈው ሳምንት ውስጥ መፈናቀላቸውንና የመንግስት ሰራተኛ እንደነበረው የገለጹ ግለሰብ ያፈናቀሉን የሸኔ ታጣቂዎች ወይም ወቦ በማለት ራሳቸውን የሚጠሩ ኃይሎች ናቸው ብለዋል። ታጣቂዎቹ ባደረሱት ጥቃት ሕይወታቸውን ያጡ ሰዎችም እንዳሉ ገልጸዋል። የሸኔ ታጣቂዎች ወይም ወቡ ኃይሎች ናቸው ጥቃት ያደረሱብን። ቤጊና ቆንዳላ ወረዳዎችን አውድመው ተቆጣጥረውታል። መንግስት ሊከላከለን አልቻለም። ሕፃናት ከእኛ ጋር ናቸው። ነፍሰ ጡር ሴቶች፣ ታማሚዎችና አቅመ ደካሞችም አብረውን አሉ። ቤጊ ውስጥ በታጣቂዎቹ የተገደሉ ሰዎች ብዙ ናቸው። በአሁኑ ሰዓት በባምባሲ ውስጥ ቆሽማንዶ የሚባል ስፍራ ላይ ነው የምንገኘው። ምንም ድጋፍ ስለሌለን ተቸግረናል ነው ያሉ። የኦሮሚያ ክልል መንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ ሸኔ የተሰኘው ታጣቂ ቡድን ንጹሃን ነዋሪዎች በማፈናቀል በዜጎች ላይ ግፍ እየፈጸመ እንደሚገኝ ገልጸው፣ ቤጊና ቆንዳላ ወረዳ በታጣቂዎች ቁጥጥር ስር አሏልችም ብለዋል። ወያኔ ከሰሜን ሲያስነጥስ ታች ያለው ሸኔ ደግሞ ጉንፋን ይዘዋል። ከዚህ ካልሆነ በስተቀር አንድም ቦታ የተቆጣጠሩትና ለዚህም የሚያበቃቸው አቅምም ጉልበትም አደረጃጀትም የላቸውም ባለፈው ሶስት አመታት ያደረጉት ንጹሀንን ታርጌት አድርጎ ገሎ መሰውርን ነው እንጂ ለዚህም የሚያደርሳቸው አደረጃጀትም እንቅስቃሴም የላቸውም። ከዚህ ጋር ምንም የሚገናኝ ነገር የለም። የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሎ አዱኛ ሸኔ የተሰኙት የታጣቂ ቡድኖች ከቤጊ ወረዳ ብቻ ሳይሆን ከምራብ ወለጋ ዞን ቤጊና ቆንዳላ ወረዳም እንዲሁ ከቄሌም ወለጋ ዞን ጊዳሜ ወረዳ ነዋሪዎችን አፈናቅለዋል ብለዋል። አያይዘውም ታጣቂ ቡድኑ እንዲህ ያለ ተግባር በዚህ ሳምንት ብቻ ሳይሆን ለብዙ አመታት ሲፈጽም እንደቆየ ተናግረዋል። በዛ አካባቢ እንግዲህ ባለፉት ሶስት አመታት ሸኔ ከመንግስት ጋር ፊት ለፊት ገጥሞ አንድም ቀበሌ መቆጣጠር ተስኖት ሕዝብም አንቅሮ ተፍቶት በየሜዳውና በየጥሻው የሚዟዟር እና አጋጣሚ ሲያገኝ ደግሞ ሰላማዊ ሰዎችን የሚያጠቃ እና ከዛም ጥቃት የፖለቲካ ትርፍ ለማግኘት የሚጣጣር እንደዚህ አይነቶችን ጥቃት አልፎ አልፎ የመፈጸሙ ትናንትም፣ ሲያደርገው የነበረ በአንዳንድ የምዕራብ ወለጋ አካባቢዎች የሚፈጽመው ተግባር ስለሆነ ይህም ከዛ አግባብ ነው መታየት ያለበትና፣ ይህም ጥቃትም ባለፉት ሶስት አመትም ሲፈጽም የነበረ ነው። የምዕራብ ወለጋ ዞን ኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ ለሊስ የሽብሩ በበኩላቸው ከቤጊና ቁንዳላ ወረዳዎች ነዋሪዎች መፈናቀላቸውንና ከአመራሮችና መንግስት ሰራተኞች መካከል በታጣቂ ቡድኑ ጥቃት ህይወታቸው ያለፈማሉ ብለዋል። በዚህ በሁለቱ ወረዳዎች ውስጥ ብቻ ሳይሆን የታጣቂዎቹ እንቅስቃሴ በሌሎችም ጥቂት ወረዳዎች ውስጥ ይታያል። ታጣቂዎቹ በወሰዱት እርምጃ በቤጊና ቁንዳላ ወረዳዎች ውስጥ የጥቂት የመንግስት ስራ ኃላፊዎች እና መንግስት ሰራተኞች ህይወት አልፏል። በእርግጥ በቁጥር ይህን ያህል ናቸው ለማለት አሁን አልችልም። በጥቃቱ ምክንያት ስጋት ውስጥ የወደቁ በርካታ ሰዎችም ተፈናቅለዋል። በሌላ በኩል የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ከ2 ሺህ በላይ ተፈናቃዮች ባለፈው ሳምንት ከምዕራብ ወለጋ ተፈናቅለው በባምባሲ እንደሚገኙ ጠቅሰው የሚረዱበት ሁኔታ ለማመቻቸት እየሰሩ መሆናቸውን ገልጸዋል። የተለያዩ ምዕራብ ወለጋ አካባቢ ቤጊ፣ ቆንዳላ እና ሌሎችም አካባቢዎች ላይ ትንሽ ግጭት ተፈጥሮ ነበረ። በዛ ግጭት ምክንያት ብዙ ሰዎች ወደ ሁለት መቶ ሰማንያ አምስት አካባቢ የሚጠጉ አባወራዎች ወደ ሁለት ሺህ እና ከዛ በላይ የሚሆኑት ናቸው። ተጨማሪ ወደ እኛ መጥቶ በአንበሲ አካባቢ በተለያዩ ቦታ በሽማንዶ ቁጥሩ ሁለት የሚባል ቀበሌ አለ። እንደዚሁም በአንበሲ ከተማ አሉ። አካባቢው የቀበሌ አመራሮች፣ የወረዳ አመራሮች በጣም ሌሊትና ቀን እነዚህን ዜጎች እየተቀበሉ ነው ያሉት። ከዚህ አጋጣሚ ማመስገን እንፈልጋለን። የእኛ መደና ወያይተናቸዋል። ከቤጊ ተፈናቅለው በአምባሲ መሆናቸውን የገለጹልን ተፈናቃይ በበኩላቸው እርዳታ እንዲደረግላቸው ጠይቀዋል። በአሁኑ ጊዜ አስከፊ ችግር ውስጥ ስለምንገኝ መንግስት ይህንን ተገንዝቦ ድጋፍ እንዲያደርግልንና አካባቢውን አረጋግቶ እንዲመልሰን እንጠይቃለን። የዜጎችን ደህንነት የመጠበቅ ኃላፊነት የመንግስት በመሆኑ ሊደርስልን ይገባል ነው ያሉት። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታጠቀኝ ከተፈናቃዮቹ መካከል በመንግስት ድጋፍ አልተደረገልንም ሲሉ ለወቀሱትም ምላሽ ሰጥተዋል። እስካሁን በመንግስት የተደረገ ነገር የለም፣ ልናደርግ ግን ምዝገባ እያጠናቀቅን ያለ ነው ያለው አዝማሚያ አሁን የጸጥታ ሁኔታ ጸጥታ አካላትና የክልሉ የሁለቱ ክልል ሰላም የሚሰሩ አሉ። እነሱ ጋር እየተነጋገርን ያለ ነው። ከክልሎቹ ብሔራዊ አደጋ ስጋት ስራ አመራር ኮሚሽኖችን እንደዚህ እየተነጋገርን ነው። እኛ ማወያየት ናቸዋል። አሁን በቅርቡ መዝገባ እንዳለቀ በእኛ ድጋፍ የሚደረግ መሆኑ ነው። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ በበኩላቸው ተፈናቃዮቹን ለመርዳትና መልሶ ለማቋቋም ስለሚደረገው ጥረት ሲገልጹ የክልሉ መንግስት ባለፉት ሶስት ዓመታት ሸኔ በቤኒሻንጉልና በምስራቅ ወለጋ ዳር ድንበር አካባቢ ያፈናቀላቸውን መልሶ ለማቋቋም ብዙ ጥረት አድርጓል። ባለፈውም ኪረሙ ላይ ምስራቅ ወለጋ ላይ ኦሮሞ እና አማራን ለማጋጨት እና በሁለቱ ሕዝቦች ግጭት የፖለቲካ ትርፍ ለማግኘት እኩይ ተግባሩን ፈጽሟል። እነሱንም መልሶ የማቋቋም መንግስት የቻለውን ኃይል የክልሉ መንግስት በቻለውን ኃይል የህዝቡን ጸጥታ ለማስከበር የተፈናቀሉትን ወደ ቦታቸው ለመመለስ ህዝቡን ደግሞ ነቅቶ ተደራጅቶ ራሱን እንዲከላከል ራሱን እንዲያደራጅ እንዲነቃ ሰርጎ የገቡትን ደግሞ አሳልፎ እንዲሰጥ እርምጃም እንዲወስድባቸው እያደረገ ይገኛል። አሁንም የኢትዮጵያን ሰላም የክልላችን ሰላም የማረጋገጥ ደግሞ እየሰራን እንገኛለን። መንግስት ሸኔ በማለት የሚጠራውና በሽብርተኝነት የተፈረጀው ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው የታጠቀ ቡድን እስካሁን ስለ ጉዳዩ በይፋ የገለጸው ነገር የለም። ቡድኑ በቅርቡ ሌላው በኢትዮጵያ መንግስት በአሸባሪነት ከፈረጀው ህወሓት ጋር ጥምረት ፈጥሮ በመስራት ላይ እንደሚገኝ በቅርቡ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ናኮር መልካን ለዘገባው እናመሰግናለን። አድማጮች በሌላ በኩል ሕወሓትም ሆነ የኢትዮጵያ መንግስት በአሸባሪነት የፈረጀው ኦነግ ሸኔ ለሚቀርብባቸው ውንጀላዎች የሰብአዊ መብት ጥሰቶች ከማስተባበል ውጪ እስካሁን የገለጹት ነገር የለም።